እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው መልእክቴ የተመሰረተው በዚህ በዮሐንስ ወንጌል ምዕራፍ 14 ላይ ነው እና በተለይ ቁጥር ስድስት ላይ ነው እና ቁጥር ስድስት ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ በተናገረው ቃል ላይ ነው እና ምን የሚል ርዕስ ሰጥቸዋለሁ መንገድ እውነትና ህይወትን ማወቅ የሚል ርዕስ ሰጥቸዋለሁ። እና በጣም ጠቃሚ አስደናቂ የሆነ የመጽሐፍ ቅዱስ ክፍል ነው። ይሄ ክፍል ጥቂት ነገሮችን እንደ መግቢያ ከተናገርኩ በኋላ በቅደም ተከተል ሀሳቦችን ለማስረጽ እሞክራለሁ። በዮሐንስ ወንጌል ውስጥ የዮሐንስን ወንጌል ብንመለከት ከምዕራፍ 13 ጀምሮ እስከ ምዕራፍ 17 አምስቱ ምዕራፎች በሙሉ የሚናገሩት ጌታ ኢየሱስ ክርስቶስ ሊሰቀል ጥቂት ሰዓታት በቀረው ጊዜ የነበሩትን ሁኔታዎችና ጌታ ኢየሱስ በነዛ ሰዓታት የተናገረውን ነገር ነው። ይገርማችኋል። የሌሎቹ ወንጌሎች በጌታ በጌታ ኢየሱስ ክርስቶስ ሊሰቀል ሲል በቀሩት ጥቂት ሰዓታት ውስጥ እንደዚህ ያለ ሰፋ ያለ ነገርን አላሰፈሩም እና ይሄ የዮሐንስ ወንጌል ልዩ ባህሪ ነው እና በእነዚህ ጊዜያት ጌታ ኢየሱስ ክርስቶስ አንዳንድ ያደረጋቸው ነገሮች አሉ። ካደረጋቸው ነገሮች ውስጥ መሰረታዊዎቹ ደቀ መዛሙርቱ ማለትም ሐዋርያቱ የነበራቸውን የተምታታ ሀሳብ እያጠራ ይነግራቸውና ትክክለኛውን ነገር ያስጨብጣቸው እንደነበረ ነው እና ይሄ ምዕራፍ 14 ላይ ስትመለከቱ፣ ጌታ ኢየሱስ ክርስቶስ ጥያቄ ተነስቶለታል። አሁን ጥያቄ የተነሳለትን ጥያቄ መልስ መልሶ እንደገና በጣም አስደናቂ ነገር ለደቀ መዛሙርቱ አይምሮ ሲያስጨብጥ ነው የምንመለከተው እና ቁጥር ስድስት እንዳልኩት ጌታ ኢየሱስ ክርስቶስ እኔ ነኝ የሚለውን ነገር የተናገረበት ቁጥር ነው። አሁን እኔ ነኝ የሚለውን የአማርኛው እንደ እንግሊዝኛው አይአም ለብቻው ለይቶ አያስቀምጠው። የእንግሊዝኛው አይአም ለብቻው ነው ተለይቶ የተቀመጠው እና የግሪኩም አይአም ለብቻው ነው ተለይቶ የተቀመጠው። እዚህ የአማርኛ ላይ እኔ እንደዚህ እንደዚህ ነኝ የሚል ነው የተጻፈው እና የቋንቋው ልዩነት የፈጠረው አጻጻፍ ነው። ስለዚህ ጌታ ኢየሱስ ክርስቶስ እኔ ነኝ መንገድ፣ እውነት፣ ሕይወት ነው ብሎ የተናገረው እና ይሄ እዚህ ጋ ያለው እኔ ነኝ የሚለው ወይም አይአም የሚለው በመጽሐፍ ቅዱስ በተለይ በዮሐንስ ወንጌል ካሉት ሰባቱ አይአሞች አንዱና የመጨረሻው ነው። እዚህ ዮሐንስ ወንጌልን በሙሉ ብትመለከቱ እነዚህ ሰባት አይ አሞች አሉት። ጌታ ኢየሱስ ክርስቶስ እኔ ነኝ እኔ ነኝ ብሎ የተናገረበት። በነገራችን ላይ እዚህ ውስጥ መግባት ሰፊ ጊዜ ይወስዳል እንጂ ጌታ ኢየሱስ ክርስቶስ የብሉይ ኪዳኑ ጅሆቫ እንደሆነ የራሱን የገለጠበት መግለጫ ነው። አሁን ጅሆቫ ዊትነሶች መጥተው ኢየሱስ ክርስቶስ ፍጡር ነው፣ እግዚአብሔር የሚባለው አምላክ ነው ወይም ያህዌ የሚባለው ብለው ነው የሚናገሩት። ኮምፕሊትሊ ውሸት ነው እነሱ የሚናገሩት ነገር፣ ምክንያቱም ዮህዋ ወይም ያህዌ ጅሆቫ የሚለው ቃል መጀመሪያ ለሰዎች የተገለጠው በዘጸአት ምዕራፍ ሦስት ላይ ነው እና ይሄ በእንግሊዝኛ ቴትራግራማተም ይሉታ ለአራቱ ፊደሎች ተብለው ነው የሚታወቁት፣ ዋይ ኤች ዋይ ኤች ነው የእግዚአብሔር ስም በዛ መሰረት። እና ምን ማለት ነው በኋላ ቫውሎች ጨምረውበት ጂሆቫ እንዲል አድርገውታል። እስራኤላውያን ግን በኮንሶናንት እንደዛ ነው የሚታወቀው። እና ያ ቃል ራሱ ይሄ ያህዌ የሚለው ቃል እኔ ነኝ የሚለውን የሚተረጉም ቃል ነው። ከዚህ የተነሳ ነው አሁን የብሉይ ኪዳኑ እኔ ነኝ እዚህ ጋ እኔ ነኝ እያለ ነው እየተናገረ ያለው። እና ሰባቱን ብትመለከቱ የጌታ ኢየሱስ ክርስቶስን ማንነት ትደነቃላችሁ። እዚህ ጋ ሁሉንም ለመጥቀስ በተለየ መልክ ሞክሬያለሁ። ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። እሱ የህይወት የዓለም ብርሃን ነው። ጌታ ኢየሱስ ክርስቶስ ከሰማይ የወረደ እንጀራ እኔ ነኝ የህይወት እንጀራ ነኝ ብሎ ተናግሯል። ጌታ ኢየሱስ ክርስቶስ በጣም አስደናቂ ለህይወታችን የሚያስፈልግ መንፈሳዊ ምግብ ነው። እኔ የህይወት ውሃ ነኝ ብሎ ተናግሯል። እኔ ህይወትና ትንሣኤ ነኝ ብሎ ተናግሯል። በተለይ አላዛርን ከሞት ባስነሳበት ጊዜ እህቱ የአላዛር እህቶች ማርታና ማርያም እያለቀሱ በነበረበት ጊዜ ትንሣኤና ህይወት እኮ እኔ ነኝ፣ የሚያምንብኝ ማንም ቢሞት እንኳን ይነሳል ብሎ ጌታ ኢየሱስ ክርስቶስ ወደ መቃብር ሄዶ አልዓዛር ናውጣ ብሎ እንዳስነሳው ዮሐንስ ወንጌል ምዕራፍ 11 ላይ ማንበብ ትችላላችሁ። እንደገና ምዕራፍ 10 ላይ ዮሐንስ ወንጌል እኔ የበጎች እረኛ ነኝ ያለ ጌታ ኢየሱስ እሱ የኛ እረኛ ነው። እንደገና ደግሞ እዛው ምዕራፍ 10 ላይ እኔ የበጎች በር ነኝ ብሎ ተናግሯል። ስለዚህ ጌታ ኢየሱስ ክርስቶስ እኔ ነኝ እኔ ነኝ ብሎ የተናገረባቸው ሰባቱ አይአሞች ዮሐንስ ወንጌል ላይ ነው ያሉት እና እዚ ጋር ታዲያ የመጨረሻው አይአም ወይም እኔ ነኝ እኔ መንገድ ነኝ እውነት ነኝ ደግሞም ሕይወት ነኝ ብሎ ነው ጌታ ኢየሱስ ክርስቶስ ራሱን የገለጠው እና ጌታ ኢየሱስን ስታስቡት ታዲያ ለሰዎች ሕይወት ለእኔና፣ ለእናንተ ለሚያምኑበት ሁሉ ሁሉ በሁሉ የሆነ እሱም መታመን ትልቅ እድል፣ ትልቅ ክብር ውስጥ መግባት እንደሆነ እንድናስብ ትልቅም ጥቅም ማግኘት እንደሆነ እንድናስብና እንድናስተውል ያስፈልጋል። ባለፈው ባለፈው ሳምንት ስናገር እዚህ አንዳንድ ሰዎች ወደ እግዚአብሔር ነው ሲባሉ ለእግዚአብሔር የሆነ ጥቅም ወይም የሆነ ክብር የሚጨምሩለት ወይም ደግሞ የእግዚአብሔር ቤት አንዳንድ ጉድለቶች ስላሉት የሚያሟሉ ተደርገው እንደሚቆጠሩ ያስባሉ። እንደዛ አይደለም። እግዚአብሔር በራሱ ሙሉ ነው። ወደ እግዚአብሔር ብንመጣ የምንጠቀመው እኛ ነን። ህይወት የሆነውን ጌታ ኢየሱስን፣ እውነት የሆነውን ጌታ ኢየሱስን፣ የብርሃን የሆነውን ጌታ ኢየሱስን በውስጣችን አግኝተን በሱ ብርሃንና በሱ አስደናቂ ፍቅር እንመላለሳለን ማለት ነው። ስለዚህ እንግዲህ ይህንን ቃል ነው አሁን አብረን የምንመለከተው። ግን በመጀመሪያ የምጀምረው የቁጥር ስድስት አውድ ምን እንደሆነ እንድናይ ነው። መጽሐፍ ቅዱስን ስናጠና ስንሰብክ ወይም ደግሞ ስንመለከት አንድ ቃል ብቻ መዘን ልንናገር መብት የለንም። ቃሉም ከአውዱ ጋራ ነው ማየት የሚገባን። በእርግጥ ይሄ ቃል ራሱን የቻለ በጣም አስደናቂ ቃል ነው ቁጥር ስድስት። ነገር ግን ከአውዱ ጋራ ጥቂት ነገሮችን ማየት በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ ወደ መሰቀል ሊሄድ ጥቂት ሰዓት ቀርቶታል። ምዕራፍ 13 ላይ ጌታ ኢየሱስ አሁን እኛ እዚህ ያየነውን የጌታን ራስ እንደ መሰረተ ዝርዝር ሁኔታ የለም እንመለከታለን። ከዛ በኋላ የደቀ መዛሙርቱ እግር አጥቧል። የጌታን ራት ከመውሰዳቸው በፊት ይሁዳ ጌታ ኢየሱስ ክርስቶስን በገንዘብ ሊሸጠው ወይም ሊከዳው ወጥቷል እና ያን ጊዜ ደቀ መዛሙርቱ እና ጌታ ኢየሱስ ክርስቶስ ራት በልተው እንዳለቀ የሆነው ሁኔታ ትንሽ ውጥረት ያለበት ይመስላል። ምክንያቱም ደቀ መዛሙርቱ ይሄ ንጉሥ ይሆናል ብለን የምናስበው በድንገት ከላያችን ላይ ሊወሰድ ነው እና የሚል ሐሳብ ውስጥ ነው ያሉት እና በዛ ሁኔታ ውስጥ እያሉ ነው ጌታ የሱስ ክርስቶስ እዚህ ምዕራፍ አስራ አራት ላይ ቁጥር አንድ ላይ ልባችሁ አይታወክ አትሸበሩ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ እንደዛ ባይሆን ቤት ላዘጋጅላችሁ እሄዳለሁ እላችሁ ነበር ግን በአባቴ ቤት ብዙ መኖር አለ እኔ ሄጄ እመጣና እኔ ወዳለሁበት እናንተን ወስዳችኋለሁ ብሎ ተናገረና ቁጥር አራት ላይ በጣም የሚገርም ነገር ነገራቸው ምን አላቸው ወደሚሄድበት ታውቃላችሁ መንገዱንም ታውቃላችሁ ብሎ ተናገራቸው ደቀ መዛሙርቱ በመደነቅ ውስጥ ነው የነበሩት እና ይህን ንግግር ከሰሙ በኋላ ከደቀ መዛሙርቱ አንዱ ቶማስ የሚባለው ብድግ አለና ምን አለው ጌታ ሆይ ወደምትሄድበት አናውቅም መንገዱን እንዴት እናውቃለን ብሎ ጥያቄ ያቀረበለት ልክ በዚህ ጥያቄና መልስ ላይ በዚህ ሁኔታ ላይ ነው ጌታ ኢየሱስ ተመስርቶ ቁጥር ስድስትን የተናገረው እና አውዱን ማወቅ በጣም ጥሩ ነገር ነው እና ቶማስ ከደቀ መዛሙርቱ አንዱ መንገዱን አናውቅም፣ እንዴት ነው መንገዱን የምናውቀው? ወደምትሄድበት አናውቅም፣ እሄዳለሁ ትለናለህ፣ የት እንደሆነ አናውቅም። ጥያቄ ፈጥሮባቸዋል። ጌታ ኢየሱስ ክርስቶስ መንገዱ አለ እኔ ነኝ፣ እውነቱ እኔ ነኝ፣ ሕይወቱ እኔ ነኝ ነው እያለ ለደቀ መዛሙርቱ የነገራቸው እና በዚህ ክፍል እኔ አውዱን በምንመለከትበት ጊዜ በጣም ይገርማችኋል። በእነዚህ በመጀመሪያዎቹ ሰባት ቁጥሮች ውስጥ ስምንት ጊዜ እውቀት የሚለው ቃል ተጽፏል። ለ ለ አሁን ተመልከቱ ቁጥር አራትን ስትመለከቱ ምን አላቸው ጌታ ኢየሱስ ክርስቶስ ወደም ወደምሄድበትም ታውቃላችሁ አንድ መንገዱንም ታውቃላችሁ፣ ሁለት። ይሄ እውቀት እውቀት የሚል ቃል ነው ያለው። ቶማስም ጌታ ሆይ ወደ ምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን? ጌታ ኢየሱስ ክርስቶስ ይሄንን ፒክ አድርጎ ከተናገረ በኋላ ቁጥር ሰባት ላይ ብትመጡ “እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል፣ ብሎ ተናገረ። በእነዚህ ቁጥሮች ውስጥ ስምንት ጊዜ እውቀት የሚለው ቃል ተጽፏል። ታውቃላችሁ፣ አናውቅም፣ ታውቃላችሁ፣ አናውቅም፣ ታውቃላችሁ፣ ማወቅ ትችላላችሁ የሚለውን ነገር እና በግሪክ በጣም የሚገርም ነው። እውቀት ለሚለው ቃል የተጠቀሱ ሁለት ቃላት አሉ እና አንደኛው ቃል የአእምሮ እውቀትን ነው የሚያሳየው። ማንኛውንም ነገር በአእምሮ የምናውቀውን ነገር ነው የሚናገረው ሁለተኛው ግን አይምሮ የሚያውቀውና በተግባር የሚተረጎምን እውቀት ነው የሚናገረው። ሁለቱም የተለያዩ ቃላት ናቸው። ስለዚህ ሁለተኛው የተግባሩ እውቀት ጋ ነው። እዚህ ጋ ጌታ ኢየሱስ ክርስቶስ ታውቃላችሁ፣ ቶማስ አናውቅም ያለው ኖ ኖ፣ ታውቃላችሁ፣ በተግባር እንደውም፣ በተግባር እኔን ይኸው እየነካችሁኝ እየዳሰሳችሁኝ ነው እኔን የምታውቁኝ። እኔን በማወቅ ደግሞ ማንን ታውቃላችሁ? አብን ታውቃላችሁ። እና በእርግጥ መንፈስ ቅዱስ ወደዚህ ተግባራዊ እውቀት የሚያመጣችው እሱ ነው። እና በተግባር የሆነ የማይረሳ ጥልቅና እውነተኛ እውቀት ነው ክርስትና ለአማኞች የሚሰጠው። እና ጌታ ኢየሱስ እዚህ ሰባቱም ቃሎች የሚናገሩት ተግባራዊ ስለሆነው እውቀት ነው። እና እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ እኔን አወቃችሁ ማለት ማንም ማወቅ ማለት ነው፣ አባቴን እግዚአብሔር አብን ማወቅ ማለት ነው። እና ካሁን ጀምራችሁ ደግሞ ምን ታደርጉታላችሁ? ታውቁታላችሁ፣ አይታችሁትማል ብሎ ጌታ ኢየሱስ ክርስቶስ ተናገራቸው። ይሄ ለእውነተኛ አማኞች ማለትም እውነተኛ አማኞች ሊኖራቸው የሚገባውን መረዳት፣ ግንዛቤ እና የአይምሮ ደግሞም ተግባራዊ እውቀትን የሚያሳይ ነው። ይህንን እውቀት እኔ እንደዚህ ብዬ ነው የምጠራው። ምን ብዬ ነው የምጠራው? በእንግሊዝኛ ኢንተርናላይዝድ የሆነ እውቀት ነው። ማለት ከህይወታችን ጋር የተዋሃደ እውቀት ነው። ማንም ሰው መጥቶ ይህንን እውቀት ካወቅም በኋላ ይህንን እውቀት እንዴት ልታውቅ ቻልክ ብሎ እኛ ውስጥ ያለውን እውቀት ሊያስወጣ የማይችለው አይነት የተግባር እውቀት ነው። በጣም የሚገርም ነው። ክርስትና ተስፋፍቶ በነበረበት በዛ በመጀመሪያው መቶ ዓመት መቶ መቶ ሁለት መቶ ሶስት መቶ ዓመት ውስጥ ክርስቲያኖች በትልቅ ስደት ውስጥ ነው ያለፉት። ምናልባት እናንተ አላነበባችሁም ይሆናል የካታኮምቡ ሰማዕት፣ የሚል በአማርኛ የተተረጎመ መጽሐፍ። እኔ ጌታን እንደተቀበልኩ አንብቤ ያለው ሮም ከተማ በተሰራችበት በሮማን ኢምፓየር ጊዜ ውስጡ በጣም ትልልቅ ዋሻዎች ነበሩት እና ክርስቲያኖች በአደባባይ መኖር ስለማይችሉ በዋሻ ውስጥ እየተሽለኮለኩ የመኖር ግዴታ ነበረባቸው። እና ይሄ ጌታ ኢየሱስ ክርስቶስን ከማመናቸው የተነሳ የመጣ ስደት ነበር እና ለምንድን ነው ክርስቲያኖች ያኔ ሲሰደዱ ስደቱን ተቀብለው ለአንበሳ ሲጣሉ፣ ለጅብ ሲጣሉ፣ ለአራዊት ሲጣሉ፣ ግላዲያተርስ የሚባሉ ነፍሰ ገዳዮች የክርስቲያኖችን ደም ሲያፈሱ ወጣቶች፣ ባለስልጣኖች፣ ትልልቆች እምነታችሁን ካዱ፣ ኖ ልንክድ አንችልም ብለው በእንደዛ አይነት ሁኔታ ያለፉት ከምን የተነሳ ነው የሚለውን ጥያቄ ስጠየቁ በህይወታቸው ከተዋሃደ ጌታ ኢየሱስ ክርስቶስንና እግዚአብሔርን መቶ በመቶ ከማወቅ የተነሳ ነው እና ክርስትና በጣም ልዩ እምነት ነው። በውስጣችን የሚዋሃድ መሰረታዊ እግዚአብሔራዊ እውቀትን የሚሰጥ አስደናቂ እምነት ነው እና ከዚህ የተነሳ ነው ይሄ እውቀት እውቀት እውቀት የሚለው ቃል ስምንት ጊዜ በሰባት ቁጥሮች ውስጥ ተጠቅሶ የምናየው እና አውዱ ይሄ ነው። እና አሁን በቀጥታ ቁጥር ስድስት ላይ ያለውን ሀሳብ ላሳያችሁ እሞክራለሁ። የመጀመሪያው ከዚህ ከአውዱ ቀጥሎ ያለኝ እኔ መንገድ እውነትና ሕይወት ነኝ በሚለው የመጀመሪያውን በቅድሚያ መንገድ የሚለውን ጥቂት ነገር እንድናስብበት እፈልጋለሁ። እንደምታዩት እዚህ ዮሐንስ ወንጌል ላይ ቶማስ መንገዱን ወደምትሄድበት አናውቅም። እና መንገዱንም አናውቅም ብሎ ነው የጠየቀው። በአሁንም ትንሽ የሰዋስዋዊ ወይም ግራመራዊ ነገሮችን ብናገር ጥሩ ነው መሰለኝ። ይሄ መንገዱን የሚለው ዘወይ ነው የሚለው፣ እና የተለየ መንገድ ነው። ዝም ብሎ እንደ ማንኛውም መንገድ ሳይሆን የተለየ መንገድ እንደሆነ ነው ቶማስም የጠየቀው፣ እና ጌታ ኢየሱስም የመለሰው ያ ዘወይ ነው የሚለው የእንግሊዝኛው ያ ዘ ዌይ መንገዱ ማን ነው ነው ያለው። ጌታ ኢየሱስ እኔ ነኝ ነው ያለው። እኔ መንገዱ ነኝ። መንገድ ምንድን ነው ለመሆኑ? እኛ እንደምናውቀው ሰዎች ከአንድ ቦታ ወደ አንድ ቦታ የሚያደርሳቸው ወይ የሚሄዱበት አስፈላጊ ነገር ነው መንገድ። አሜሪካን እንደምታዩት መንገድ በየቦታው ሞልቷል። ኢትዮጵያም ውስጥ በጣም ጥሩ ፕሮግረስ አለ በመንገድ መስራት፣ ግን አስፋልት እንደዚህ የሆነ መንገድም ባይኖር እንኳን ከአንድ ቦታ ወደ አንድ ቦታ የምንሄደው በመንገድ ነው። ነገር ግን ሰዎች በመንገድ በሚሄዱበት ጊዜ መነሻቸውንና መድረሻቸውን ማወቅ በጣም ጠቃሚ ነገር ነው። የት ነው የሚሄደው? ዝም ብለን ዝም ብለን ከቤት ወተን መድረሻ ሳይኖረን የምንሄድ ከሆነ ባዝነን ነው የምንቀረው በተለይ አሜሪካ አይታሰብም እንደዛ የምንሄድበትን ቦታ ሳናውቅ ለመሄድ ኢትዮጵያም ውስጥ እንደዛ ነው የሚሆነው ሰዎች ወጥተው ጠፍተው ይቀራሉ መንገድ የምንሄድባቸው መንገዶች ልንሄድበት ልንደርስበት ያቀድንበት ቦታ የሚያደርሰን ነገር ነው በእርግጥ በዚህ ዘመን ይህንን የምንደርስበትን ቦታ አውቀን ከቤት የተነሳን ከሆነ ቀደም ባለው ዘመን እኔ አሁን እንግሊዝ ሀገር በነበርኩበት ጊዜ ገና የቴሌፎን ቶምቶሞች ወይም ሳተላይት ናቪጌተሮች በደንብ ባልነበሩበት ጊዜ ሰዎች የሚመሩት በካርታ ነበር። እና አንድ ወንድም አለ። እኔ ዛማቀው ሙርስ የሚባል አካባቢ ዮርክ የሚባል አልፎ ሙርስ የሚባል አካባቢ አለ። በጣም ወደ ሰሜን ነው የሚኬደው። እና እዛ እንሄድ ነበርና እኔ ጎኑ ቁጭ ብዬ ካርታ ነው ማነብ ነበረው። እና በዚህ ሂድ በዚህ ሂድ በዚህ ሂድ ካርታ እነግረው ነበር። አሁን ግን እንደዛ አናደርግም። አሁን ቶምቶም የምንለው ሳተላይት ናቪጌተር የምንለው ሳትናቭ አለን። በዛ ተመርተን እንሄዳለን። በዛ ማንም መራ ከሆነ በጣም አሰቃቂ ሁኔታ ውስጥ ነው የምንደርሰው እና መንገዱ ይዞን የትናየት ማይልሶች ሊያጠፋን ይችላል። እና መንገዳችንን መድረሻችንን ማወቅ በጣም አስፈላጊ ነው። እንደውም እዚህ ጋር ይሄ ስለ ሳትናፍ በኢትዮጵያ ስለሚባለው ስለተሰጠው ስም በቅንፍ አስቀምጫለሁ በአማርኛ እማዋይሽ እንደሚባል ሰምቻለሁ። እማዋይሽ ይሉታል አሉ ሳትናፍን ኢትዮጵያ ውስጥ እና ይሄ በጣም አስፈላጊ ነው። በህይወታችን የምናደርገው ጉዞ በዚህ በህይወታችን ከተወለድን ጀምሮ የምናደርገው ጉዞ እስከምንሞት ድረስ በመንፈሳዊ ዓለም የህይወት መንገድ ተብሎ ነው የሚታወቀው። እኛ ብናምንም ባናምንም በጉዞ ላይ ነው ያለነው፣ እየተጓዝን ነው። ከተወለድን ጀምሮ የጀመረው ጉዞ የሚያበቃው እዚህ ምድር ላይ ስንሞት ነው እና በህይወት መንገድ፣ በህይወት ጉዞ ላይ ነው ያለነው። የሰዎችን የህይወት መንገድ በተመለከተ መጽሐፍ ቅዱሳችን ሰዎች የሚከተሉት ሁለት አይነት መንገድ እንዳለ ወይም የሚሄዱበት ሁለት አይነት መንፈሳዊ መንገድ እንዳለ በግልጽ አስቀምጧል። ይህንን የምትመለከቱት የማቴዎስ ወንጌል ምዕራፍ ሰባት ቁጥር 13ና 14ን ስታነቡ ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 13 እና 14 ላይ ጌታ ኢየሱስ ክርስቶስ ይሰሙት ለነበሩ ብዙ ሺህ ሰዎች ምን ብሎ ተናገራቸው? ወደ ጥፋት የሚወስደው መንገድ መግቢያው ሰፊ ነው። መንገዱ ራሱ በጣም ትልቅ ነው። መጨረሻው ግን ምንድነው አለ። ጥፋት ነው ብሎ ተናገረ። ወደ ሕይወት የሚወስደው መንገድ በሩ ጠባብ ነው። መንገዱ ደግሞ ቀጭን ነው ብሎ ያኛውን ሰፊውን መንገድና ሰፊውን በር የሚያገኙት ብዙዎች ናቸው ማለት የሚሄዱበት ብዙዎች ናቸው ብሎ ተናገረ። ይህን ጠባቡን በርና ቀጭኑን መንገድ ደግሞ የሚያገኙት በጣም ጥቂቶች ናቸው፣ መጨረሻው ደግሞ ህይወት ነው ብሎ ተናገረ። ታያላችሁ ያለምንም አመቻመች ማለትም ያለምንም መሀል ሰፋሪ መንገድ ሰዎች ሁሉ ወይ በሰፊው መንገድ ላይ ነው የሚሄዱት ወይ በጠባቡ መንገድ ላይ ነው የሚሄዱት። ምናልባት በመንፈሳዊ እይታ ሰዎችን ለሁለት የሚከፍል አንድ ነገር ቢኖር የሚሄዱበት መንገድ ነው። አሜሪካዊ ልንሆን እንችላለን፣ ኢትዮጵያዊ ልንሆን እንችላለን፣ ጥቁር ልንሆን እንችላለን፣ ነጭ ልንሆን እንችላለን፣ የተማርን ልንሆን እንችላለን፣ ወይም ተራሰው ልንሆን እንችላለን፣ ሀብታም ልንሆን እንችላለን፣ ድሃ ልንሆን እንችላለን፣ ሴት ወንድ ልንሆን እንችላለን። ሁላችንም ወይ ጠባቡ መንገድ ላይ ነው ያለነው ወይ ደግሞ ቀጭኑ መንገድ ላይ ነው ያለነው። ከሁላችን ከፊሎቻችን ማለት ነው። ከፊሉ ሰው በጠባብ መንገድ ላይ ነው፣ ሌላው ደግሞ በሰፊው መንገድ ላይ ነው። ሰፊው መንገድ እንደምታዩት ልቅ ነው እና ምንም ሪስትሪክሽን የለበትም። ፊልም ማየት እንደፈለክ ነው። ጌም መጫወት እንደፈለክ ነው። መጠጣት፣ መደነስ እንደፈለክ ነው። ይሄ የሰፊው መንገድ መንገድ ዓላማ ነው። ብዙ ሰዎች የሚሄዱበት ከዚህ የተነሳ ነው። ግን መጨረሻው ቀላል አይደለም። መጨረሻው የዘላለም ጥፋት ነው። ጌታ ኢየሱስ ክርስቶስ እኔ መንገድ ነኝ ብሎ ሲናገር ቀጭኑ መንገድ እንደሆነ ነው ራሱ በዛ ቦታ ላይ እንደገለጸውና እዚህም እየገለጠ ያለው ቀጭኑ መንገድ ላይ ስትመጡ መግቢያው ጠባብ ነው ማለት በጌታ በኢየሱስ ክርስቶስ ለመሄድ ንስሐና እምነት የሚጠይቅ መንገድ ነው። ክርስትና ውስብስብ አይደለም ብያለሁ፣ ግን ቀላል አይደለም። ጌታ ኢየሱስን ማመን ንስሐ መግባት፣ ኃጢአትን መተው፣ አመፅን መተላለፍን ከልባችን አውጥተን ለመጣል ፈቃደኛ መሆን በሱ ደምና በሱ ክቡር የመስዋዕትነት ስራ ለመታጠብና ታዳጊነት ለማግኘት ወደ ጌታ ወደ ኢየሱስ ክርስቶስ መምጣት አለብን። ደቀ መዛሙርቱ ሲከተሉት የነበረ ብዙ መንገድ ነበር። የአይሁዱ እምነት፣ የአይሁዱ ስርዓት በኋላም በኋላም እናገርበታለሁ። አሁን ጌታ ኢየሱስ ክርስቶስ የሚነግራቸው የተለየ ነገር ነው። ታላችሁ ወደ እግዚአብሔር የምወስደው መንገድ እኔ ነኝ እያላቸው ነው። ጌታ ኢየሱስ ክርስቶስ ቅዱስ መንገድ ነው። ጌታ ኢየሱስ ክርስቶስ የሰላም መንገድ ነው። ጌታ ኢየሱስ ክርስቶስ የእርቅ መንገድ ነው። ጌታ ኢየሱስ ክርስቶስ የህይወት መንገድ ነው። ጌታ ኢየሱስ ክርስቶስ የመንግስተ ሰማይ መንገድ ነው። ወደ መንግስተ ሰማይ የሚያደርስ እውነተኛ መንገድ ጌታ ኢየሱስ ነው እና በጌታ በኢየሱስ ውስጥ ሆኖ መንግስተ ሰማይ አለመድረስ የሚባል ነገር የለም። እሱ መንግስተ ሰማይ ድረስ የሚያደርስ መንገድ ነው። ለዚህ ነው ለደቀ መዛሙርት የሚነግራቸው መንገዱን አናውቅም ሲሉት መንገዱ እኔ ነኝ ነው ያላቸው። ወደ አብ የሚወስደው መንገድ እግዚአብሔር ጋር የሚያደርሰው መንገድ መንግስተ ሰማይ ውስጥ የሚያገባው መንገድ እኔ ነኝ ብሎ ነው ጌታ ኢየሱስ የተናገረው። ሁለተኛውን ህይወት የሚለውን እውነት የሚለውን ደግሞ በሚቀጥለው ስላይዴ ላይ እንድንመለከተው ፈልጋለሁ። አሁንም ታይትሌ እኔ መንገድ እውነትና ህይወት ነኝ የሚለው ነው። ግን ሁለተኛውን ነው የምናየው፣ እውነት የሚለውን ከዚህ በፊት ደጋግሜ ተናግሬያለሁ። እውነት የሚባለው ነገር በጣም ብዙ ፈላስፋዎች የሚነጋገሩበት ነገር ነው። በዚህ ምድር ላይ ገና ጌታ ኢየሱስ ክርስቶስ ከመምጣቱ በፊት እና አሪስቶትል የሚባሉ ፈላስፋዎች፣ ስቶይክስ፣ ሌሎች ሌሎች ኤፒኩሪያንስ ምናምን የሚባሉ ፈላስፋዎች ሁሉ ጠዋትና ማታ ዋቲስ ትሩዝ እያሉ ይጠይቁ የነበረው ነገር ነው እና አንዱ የፍልስፍና አስፔክት እውነት ምን እንደሆነ መረዳት ነው። እውነት የሚባለው ነገር ግን የትም ይሁን የት የማይለወጥ ነገር ነው። እዚህ ጋር እኔና እናንተ እውነት ነው ያልነው ነገር ቻይና እውነት ነው፣ ኢትዮጵያ ውስጥ እውነት ነው፣ አማዞን ጫካ ውስጥ እውነት ነው። እውነት የማይለወጥ ነገር ነው። የሰውን ሕይወት መመልከት እንችላለን። ሰው በኃጢአት የተፈጠረ ፍጡር ነው። በህፃናት ሕይወት ውስጥ ይሄ እውነት ነው፣ በአዋቂዎች ሕይወት ውስጥ እውነት ነው፣ በሽማግሌዎች ሰዎች ውስጥ እውነት ነው። ይሄ ኃጢአተኝነት ማለት ነው። እውነት የሚባለው ነገር የትም መቼም፣ በየትኛውም ዘመን የማይለወጥ፣ የማይቀየር፣ የመልኩን የማይቀየር፣ የማይለዋወጥ፣ የማይዛባ፣ የማይታጠፍ ነገር ነው። እውነት የሚባለው ነገር ጌታ ኢየሱስ ክርስቶስ ይሄንን ነው እውነት ብሎ ራሱን ያቀረበው። ሰዎች እውነት ነው ብሏቸው ብለው የሚያስቧቸው የሚሸወዱባቸው ብዙ ነገሮች አሉ። ደቀ መዛሙርቱ እውነት ነው ብለው ተቀብለዋቸው የነበሩ ባህላዊ እምነቶች ነበሯቸው። እና በእርግጥ አንዳንዶቹ ከዚህ ከአዲስ ኪዳን ጋር የማይገጥሙ ናቸው። እና እነሱን፣ ለምሳሌ የመገረዝ ስርዓት፣ ደግሞም ልዩ ልዩ የቤተ መቅደሱ ስርዓት አሁን በአዲስ ኪዳን አብረው እንዲሆኑ ይፈልጉ ነበር ግን ያ ትክክለኛ ግንዛቤ ስላልነበራቸው ነው። ምክንያቱም በብሉይ ኪዳን ይነገር የነበረው ማንኛውም ነገር ለሚመጣው ለጌታ ኢየሱስ ክርስቶስ ምሳሌና ጥላ ሆኖ እንደነበረ መጽሐፍ ቅዱስ ይናገራል። ያ በደንብ አልገባቸውም። ስለዚህ ጌታ ኢየሱስ ክርስቶስ ያ በምሳሌ ትሰሙት የነበረው ነገር፣ ያ በምሳሌ ታውቁት የነበረው ነገር አሁን በአካል በእኔ ውስጥ ምን ሆኗል ተገልጧል። ስጋ ለብሶ መጥቷል እያላቸው ነው። ለምሳሌ አንዳንድ ነገሮችን እዚ ጋ ጽፍ ያለሁኝ ከሰማይ የወረደ መና እስራኤላውያን አርባ ዓመት ሙሉ በምድረ በዳ ይጓዙ በነበረበት ጊዜ አልዘሩም፣ አላጨዱም፣ አላረሱም፣ አላመረቱም። ግን ጠዋት ጠዋት ጠዋት ሲነሱ ከሰማይ መና እግዚአብሔር ያወርድላቸው ነበር። ጌታ ኢየሱስ ምን አላቸው? ከሰማይ የወረደው መና የሕይወት መና እኔ ነኝ። የሕይወት ምግብ ነኝ። የሕይወት እንጀራ ነኝ። ያ ሙሴ ሰጥቶናል ብላችሁት የነበረው ነገር እኔ የእኔ ምሳሌ ነው ብሎ ሲነግራቸው ታያላችሁ። እስራኤላውያን በምድረ በዳ እየተጓዙ በነበረበት ጊዜ ውሃ በሌለበት ቦታ ሙሴ ብሉይ ኪዳንን ብታነቡት ትደነቃላችሁ። ሙሴ አለቱን አለቱን ምን ያደርገው ነበር? ጸልዮ ይመታውና ከአለቱ ድንጋይ ውስጥ ውሃ እየወጣ እስራኤላውያን ይጠጡ ነበር እና አዲስ ኪዳን ላይ ሐዋርያው ቅዱስ ጳውሎስ ያ ይከተላቸው የነበረው አለት፣ ውሃ እያወጣ ይሰጣቸው የነበረው አለት ጌታ ኢየሱስ ነው ብሎ ተናግሯቸዋል። ጌታ ኢየሱስ የሕይወት ውሃ ነው። የነሐሱ እባብ በብሉይ ኪዳን ዘህልቁ ላይ ብትመለከቱ እስራኤላውያን ኃጢአት ሰሩ እና ኃጢአት ስለሰሩ እግዚአብሔር እባብ የሚነድፋቸው እባብ ላከባቸው። ብዙዎች ሞቱ በምድረ በዳ እና ያን ጊዜ አለቀሱ በእግዚአብሔር ፊት እና እግዚአብሔር ሙሴን ምን አለው የነሐስ እባብ ስራና በዓላማ ላይ ማለትም በመስቀያ እንጨት ላይ ስቀለው እና ያንን እባብ በእባብ መርዝ ተመርዞ ሊሞት እያጣጠረ ያለ ማንም ሰው ያንን የተሰቀለውን የነሐስ እባብ ቢመለከት በእምነት ቢመለከት ይድናል ብሎ ጌታ ተናገረ። በእምነት ያንን ነሐስ እባብ የተመለከቱ ድነዋል። ጌታ ኢየሱስ ክርስቶስ በእምነት እንድንመለከተው ኃጢአታችንን፣ በደላችንን በመስቀል ላይ ተሸክሞ ተሰቀለ። ወደሱ ሱ በእምነት ስንመለከት የምንድንበት እውነቱ ያ እንደሆነ የሚያስረዳ ነው። የየዕለቱ መስዋዕት ስንቱን ልጠቅስላችሁ ይችላሉ። እነዚህ ሁሉ ጌታ ኢየሱስ ክርስቶስ ማን እንደሆነ የሚጠቁሙ ናቸው እና ለደቀ መዛሙርቱ እየነገራቸው ያለው ነገር እኔ እውነቱ ነኝ እነዚህ ሁሉ ነገሮች በአካል በእኔ ሕይወት ተገልጠው ሰዎች በብሉይ ኪዳን እንዲድኑ የነበረበት የወደፊት የእኔ መምጣት አሁን በአዲስ ኪዳን ተገልጬ ወደፊት ያሉ ሰዎች ደግሞ እኔን በመመልከት ወደኋላ እንዲድኑ ለሰዎች የተሰጠው እውነት ነኝ እያለ ነው ጌታ ኢየሱስ ክርስቶስ ሊነግራቸው የነበረው። አዎ እነ ሙሴ እዚህ ላይ እንደጻፍኩት የእውነቱ ምስክሮች ነበሩ። በብሉይ ኪዳን ይመጣል ብለው ተናግረው ነበረ እና አብርሃም። ነገር ግን ጌታ ኢየሱስ ክርስቶስ እንደ ተናገረው ሙሴም፣ አብርሃምም፣ ኢሳያስም፣ ነቢያትም ማንም ማንም ተናግሮ አያውቅም። እኔ እውነት ነኝ ብሎ የተናገረ እሱ ብቻ ነው። የእግዚአብሔር ቃል የእግዚአብሔር ተስፋ በአካል የተገለጠበት ጌታ ኢየሱስ ክርስቶስ ነው። አብርሃምም ሙሴም ነቢያትም እኔ እውነት ነኝ ብለው ቢናገሩ ኖሮ እኔ እግዚአብሔር ነኝ ማለታቸው ነው እና ስለዚህ ስድብ እግዚአብሔር ይሆን ነበር። ጌታ ኢየሱስ ግን እውነት ስለሆነ አምላክም ስለሆነ እውነት ነኝ ብሎ መናገር ችሏል። እዚህ ጋ አሁን ስለ እውነት ከገለጥኩት መግለጫ ባሻገር ስለ እውነት አንድ ነገር ልነግራችሁ ፈልጋለሁ። እውነት የሚባለው ነገር በሁለት የተለያዩ ነገሮች መካከል የሚገለጥን ሀሳብ እና የሚገለጥን እውነት ትክክል መሆኑን የሚያስረዳም ነገር ነው። በሁለት የተለያዩ ነገሮች መካከል እና፣ ለምሳሌ እኔ ስለ አንድ ነገር ብናገር እና የተናገርኩት ነገር ስለዛ ስለ አንድ ነገር የተናገርኩት ነገር ትክክል ካልሆነ ውሸት ነው ማለት ነው ግን የተናገርኩት ስለምናገርበት ነገር የተናገርኩት ትክክል ከሆነ እውነት ነው። ይሄ በግንኙነቶች ውስጥ እንዲህ ተደርጎ ነው የሚታወቀው እና በሂሳብ ስሌትም እንደዚሁ ነው። ለምሳሌ ሂሳብ የሁለት ዋጋ ያላቸውን ነገሮች ደምረን ቀንሰን አባስተን ወይም ደግሞ በተለያየ የካልኩሌሽን መንገድ ካልኩሌት አድርገን ይሄና ይሄ ይህንን ይሰጣሉ ብለን ነው የምንናገረው። ለምሳሌ እንደው ቀላል ምሳሌ ልስጣችሁ፣ በጣም ምስቅልቅል አይደለም። ሁለት ሲደመር ሁለት ብለን ብናስብ፣ ሁለት ዋጋ ያላቸውን ነገሮች ነው አሁን ልንደምር የመጣ ነው። ሁለት ሲደመር ሁለት ሶስት ነው ብዬ ብናገር ውሸት ነው። ሁለት ሲደመር ሁለት ስንት ነው? አራት ነው ብዬ ብናገር አራትን ለሁለት ብንሰነጥቀው ምን ይሆናል? ሁለት እና ሁለት ይሆናል። ስለዚህ ምንድን ነው ማለት ነው? እውነት ነው። እና እውነት የሚባለው ነገር በማንኛውም ግንኙነቶች ውስጥ የተገለጠው ነገር ካለው ነገር ጋር ትክክል ወይም አብሮ የሚሄድ ከሆነ እውነት ነው ተብሎ ነው የሚታወቀው። ይሄ በተለያየ መንገድ እውነትን ስንገልጠው እና በሃይማኖትም ልክ እንደዛው ነው። እግዚአብሔር የገባው ቃል ኪዳን እግዚአብሔር ከሰዎች ጋር የሚታረቅበት መንገድ እታረቅበታለሁ ብሎ የሰጠው መንገድ እና ሰዎች እርቅ ያገኙበት እውነታ ሲመረመር ትክክል ከሆነ እውነት ነው። ይሄ እውነት የሆነው ግን በማንና በማን ነው? በአንድ መንገድ ብቻ ነው በጌታችን በኢየሱስ ክርስቶስ ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱም ለእኛም የሚነግረን እኔ እውነት ነኝ። ከእግዚአብሔር ጋር እናንተን ሁለት የተለያዩ ነገሮች እናንተ እና እግዚአብሔር፣ በእናንተና በእግዚአብሔር መካከል ገብቼ እናንተንና እግዚአብሔርን የማስታረቅ በመካከላችሁ ሰላም የምመሰረት አሁን ይህን ይህንን ነገር ሳስብ ነው እኔ ክርስትና አሁን የመጽሐፍ ቅዱሳዊ ክርስትና ስለ ሃይማኖት አይደለም የሚያወራው እኛና እግዚአብሔር ስላለን ግንኙነት ነው የሚያወራው። እኛና እግዚአብሔር ሊኖረን ስለሚችል የግንኙነት አይነት ነው የሚናገረው። እግዚአብሔር ቅዱስ ነው፣ ክቡር ነው፣ ጻድቅ ነው፣ ፍጹም ነው። እኛ ደግሞ ኃጢአተኞች ነን። እንዴት ነው ከእግዚአብሔር ጋር የምንታረቀው? በአንድና በአንድ መንገድ ብቻ ነው። ያም በክርስቶስ ኢየሱስ ነው። ስለዚህ ይሄ ነው እውነት ብሎ ጌታ ኢየሱስ ክርስቶስን ራሱን እንዲጠራ ያደረገው። በእርግጥ ጌታ ኢየሱስ ክርስቶስ እውነት ነው። በብሉይ ኪዳን የተገለጠው በአዲስ ኪዳን የሚሰበከው አሁንም እስኪመጣ ድረስ የሚነገረው ፍጹም የሆነ ሁሉን ነገር ትክክል ማድረግ የሚችል እውነት ስለሆነ ነው እግዚአብሔር ስለ ጌታ ኢየሱስ ክርስቶስ እየተመሰገነ ይሁን። በሶስተኛ ደረጃ እዚሁ እኔ እውነት ህይወት እኔ መንገድ፣ እውነት እና ህይወት ነኝ የሚለው ጋር ስለ ህይወት ነው ጌታ ኢየሱስ ክርስቶስ የተናገረው። ተመልከቱ እኔ መንገድ ነኝ፣ ቀጥሎ እኔ እውነት ነኝ አለና በሶስተኛ ደረጃ እኔ ደግሞ ህይወትም ነኝ ብሎ ነው የተናገረው። እና እኔ እዚህ ጋር አንድ ነገር ለመናገር ፈልጊያለሁ። ጌታ ኢየሱስ መንገድና እውነት ነኝ ብሎ ህይወት ነኝ ሳይል ቢጨርሰው ኖሮ ነገሩ ጎዶሎ ይሆን ነበር። ግን ሁል ጊዜ ጌታ ኢየሱስ ሙሉ ነገር ነው የሚናገረው። እና ስለ ህይወት ጥቂት ነገር ልበላችሁ። ህይወት የተለመደ ነገር ነው እንኖራለን አይደል? ህይወት ነው ያለን። እኛ የምናውቀው ነገር ነው። ግን ህይወትን በተመለከተ ብዙ ሰዎች ከሚሉት በላይ ሚስጥር ነው ህይወትም። እና እነዚህ ከሃዲዎች፣ ኤቲስቶች የሚባሉ ኢቮሉሽኒስቶች፣ ሴኩላር ሂውማኒስቶች የራስ ምታት ከሆነባቸው ነገሮች አንዱ የህይወት ሚስጥር ነው። ህይወት እንኖረዋለን ግን ዲፋይን ማድረግ ለሰዎች በዚህ በዓለማዊው በሳይንሱ ዓለም ውስጥ ላሉት ሰዎች በጣም በጣም አስቸጋሪ የሆነ ነገር ነው። በቅርብ እኔ አንዳንድ የሳይንስ ነገሮችን እከታተላለሁ፣ እወዳለሁ፣ ደስ ይለኛል። እና ባለፈው ዓመት አካባቢ መሰለኝ ቺካጎ ዩኒቨርሲቲ ውስጥ አንድ ሪሰርች ተደርጎ ነበር። እና በተደረገው ሪሰርች ውስጥ የወንድ የወንድና የሴት ዘር በሴት ማህፀን ውስጥ ሲገናኙ ልክ ሲገናኙ የሆነውን ቅጽበት ሲገልጡት ነበር። ምንድነው የሆነ ቅጽበት ብለው የሚናገሩት? ልክ የወንድና የሴት ዘር ሲገናኙና ማለት ፈርቲላይዝ ሲያደርግ የሴቷ ዘር በወንድ ዘር ማለት ነው እዛ ጋር የሆነ አስደናቂ የሆነ ሳይንቲስቶቹ ሊገልጡት ያልቻሉት የሆነ ልክ እንደ ኤሌክትሪክ ብርሃን የሆነ ብርሃን ፈነጠቀ ብለው ነው የተናገሩት። በማይክሮስኮፒክ ሌቭል ያዩትን ነገር ነው። እና ያ ነው የህይወት ጅማሬ በሰዎች ህይወት። እና ይህንን ሳይንቲስቶቹን መግለጥ ባይችሉም እንኳን ቱ ሰም ኤክስቴንት እዚህ ደረጃ እዚህ ሌቭል ላይ ደርሰዋል። እና ጌታ ኢየሱስ ክርስቶስ ይሄንን ህይወት የሚሰጥ ለሰዎች ህይወትን በመስጠት ህይወትን በመፍጠር የታወቀ የህይወት ፈጣሪ ጥበቡ ችሎታው ከምንገምተው ከምናስበው በላይ ነው እና ቅድም መንገድ ነኝ ብሎ እውነት ነኝ ብሎ ህይወት ነኝ ባይል ጎዶሎ ይሆን ነበር ያልኳችሁ፣ ምክንያት አሁን እዚህ ጋር ልናገረው እኛ የሰው ልጆች በሙሉ ከአዳም የተፈጠርን የምንንቀሳቀስ ፍጡራን ብንሆንም እንኳ በመንፈሳዊ እይታ ሙታንን ይህንን ኤፌሶን ምዕራፍ ሁለትን ማንበብ ትችላላችሁ። ኤፌሶን ምዕራፍ ሁለት ከቁጥር አንድ እስከ አምስት በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ያመኑትን ሰዎች የነበራቸውን የቀደመ ታሪክ ሲናገር ታያላችሁ በኃጢአት ሙታን ሆንን ነው የተወለድነው። እኛ ሁላችንም የተረገምን ሆነን ነው የተወለድነው። በበደል ምክንያት፣ በኃጢአት ምክንያት ሙታን ለሆንነው ለእኛ አንድና አንድ የሚያስፈልገን ዋና ነገር ሕይወት ማግኘት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ መንገድ ነኝ ደግሞም እውነት ነኝ ካለ በኋላ በጣም በሚገርም መንገድ ሕይወትም ነኝ ብሎ የተናገረው። ከዚህ የተነሳ ነው። አሁን እኔ እዚህ ጋር አንድ ሀሳብ አስቀምጫለሁ። ጌታ ኢየሱስ ሕይወትን ጀማሪ ሰጪ ብቻ ነኝ ማለቱ ሳይሆን ለነፍሳችን በጣም አስፈላጊ የሆነ ነገር እንደሆነ ነው ራሱ የሚናገረው። አሁን አንድ ነገር ልንገራችሁ። እኛ አካላችን ያለ ነፍስ ልትኖር አትችልም። አሁን ነፍሳችን ከአካላችን ቢለይ ምን ሆንን ነው የሚባለው? ሞትን ነው የሚባለው። ስለዚህ ለዚህ ለነፍሳችን ማሰብ፣ መንቀሳቀስ፣ መስራት፣ መመኘት፣ መፈለግ፣ የመሳሰሉትን ነገሮች መብላት፣ መጠጣት እንድንችል የምታደርገው ውስጣችን ያለችው ነፍሳችን ናት። ነፍሳችን ከእግዚአብሔር ተለይታ በኃጢአት የሞተች ናት እና አሁን ለነፍሳችን ልክ ለአካላችን ነፍስ አስፈላጊ እንደሆነ ለነፍሳችን ደግሞ ሕይወት እንዲኖራት መንፈሳዊ ግንዛቤ እንዲኖራት አመለካከት እንዲኖራት የህይወት ትርጉምና ዓላማ ምን እንደሆነ እንዲገባት ማድረግ የሚችለው ጌታችን ኢየሱስ ክርስቶስ ነው። ለነፍሳችን ለአካላችን ነፍስ አስፈላጊ እንደሆነ ለነፍሳችን ጌታ ኢየሱስ ክርስቶስ በጣም በጣም አስፈላጊ ነው። አካል ያለ ነፍስ ሙት እንደሆነ ነፍሳችን ያለ ኢየሱስ ክርስቶስ በመንፈሳዊ ዓለም ስሜት አልባ ሙት የሆነች በጨለማ ውስጥ የምትመላለስ ነው የምትሆነው። ስለዚህ ወገኖቼ፣ አሁን እንደምትሰሙኝ ጌታ ኢየሱስ ክርስቶስ በውስጧ የሌለባት ነፍስ የሞተች ነፍስ ናት። በጨለማ ውስጥ ነው ያለችው። ጌታ ኢየሱስ ክርስቶስ እኔ ህይወት ነኝ ሲል ለሞቱ ነፍሳት በሙሉ ውስጣቸው ገብቶ ለውጦ አዲስ ልብ ሰጥቶ አዲስ ነፍስ አድርጎ ለውጦ ከእግዚአብሔር ጋር ግንኙነት እንዲኖራቸው የሚያደርግ ብቸኛ መድኃኒት እና አዳኝ መሆኑን ሲገልጥ ነው። ጌታ ኢየሱስ እና ጌታ ኢየሱስ ክርስቶስ የነፍስ መድኃኒት ነው። ለዚህ ነው እዚ ጋ ጌታ ኢየሱስ ክርስቶስን በሶስት አይነት መንገድ ተገልጦ እዚ ጋ እንደተጻፈ ላነብላችሁ ፈልጋለሁ። ገላትያ ምዕራፍ ሁለት ቁጥር 20 ላይ ሐዋርያው ቅዱስ ጳውሎስ ለእኔ ህይወቴ ጌታ ኢየሱስ ክርስቶስ ነው፣ ለእኔ ህይወት ክርስቶስ ነው ብሎ ሲናገር ተያላችሁ። ጌታ ኢየሱስ ክርስቶስ ራሱ ለሃናና ለማርታና ለማርያም ተገልጦ ወንድማቸው በሞተ ጊዜ እኔ ትንሣኤ ደግሞም ሕይወት ነኝ ብሎ ሲናገር ታያላችሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ሐዋርያው ቅዱስ ጳውሎስ እንደገና ቆላሲያስ ምዕራፍ 3 ቁጥር 4 ላይ እሱ ጌታ ኢየሱስ ክርስቶስ የእናንተ ሕይወታችሁ ነው ብሎ ሲናገር ታያላችሁ እና ጌታ ኢየሱስ ክርስቶስ የህይወታችን ህይወት ነው። እሱ መንገድ ነው። አዎ እሱ እውነት ነው። አዎ እሱ ደግሞ ምንድን ነው? ህይወት ነው። እነዚህ ሶስቱ ነገሮች በጌታ በኢየሱስ ክርስቶስ ውስጥ ብቻ ነው አንድ ላይ ለዘላለም የሚገኙት። እና ወደ እሱ የሚመጡ ሰዎች በሙሉ በጌታ በኢየሱስ በመንገዱ ላይ ይሄዳሉ። የጌታ የኢየሱስ ክርስቶስን እውነት በልባቸው ውስጥ በመቀበል በእውነት ይመራሉ። አይኖቻቸው ይከፈትላቸዋል። የጌታ ኢየሱስ ክርስቶስን ሕይወት በማግኘት ከሞትና ከኃጢአት ፍርድ ነፃ ይወጣሉ። የወንጌል አገልግሎት የምንለው አገልግሎት ይህንን ነው የሚያሳየው። ቤተ ክርስቲያን የተሾመችው የተመሰረተችው ይህንን መንገድ እውነትና ሕይወት የሆነውን ጌታ ኢየሱስ ክርስቶስን ለሰዎች ለማሳየት ነው። አንዳንድ ሰዎች በተሳሳተ ይሄ ሳይገባቸው ቀርቶ ቤተ ክርስቲያን የምትሰበሰበው ለሁካታ፣ ለጩኸት፣ ለዳንስ፣ ለማሸብሸብ ይመስላቸዋል። ዛቲስ ቶታሊ አምቢቢሊካል ነው መጽሐፍ ቅዱሳዊ ያልሆነ ነገር ነው። ጌታ ኢየሱስ የሾመን የመረጠንም እንድንሰማ የሚፈልገውም የራሱን መንገድነት የራሱን እውነትነት የራሱን ሕይወትነት ነው። እዚህ ፓስተር ሊከብር አይገባም። መክበር ያለበት ጌታ ኢየሱስ ነው። የሆነ ነቢይ መጥቶ እዚህ ጋ ጉራውን ጉራው ሊነፋብን አይገባም። እዚህ ጋ መነገር ያለበት ጌታ ኢየሱስ ክርስቶስ ነው። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። የመጨረሻ ወደ ማጠቃለያ የምንደረድርበት ሀሳቤ። የክርስትና እምነት ዋና ዓላማ ታዲያ ምንድን ነው? እነዚህ በአውድ ውስጥ እንዳየነው ቁጥር አራት ላይ ወደምሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ ብሎ ሲናገር ቶማስ ወደምትሄድበት አናውቅም፣ መንገዱን እንዴት እናውቃለን ብሎ ለጠየቀው ጥያቄ ነው ጌታ ኢየሱስ መንገዱ እኔ ነኝ እውነቱ እኔ ነኝ ፣ ህይወቱ እኔ ነኝ ብሎ ተናገረና የቁጥር ስድስት የመጨረሻው ቃል ምንድን ነው የሚለው? በእኔ በቀር ወደ አብ ማንም ሰው ከእኔ በቀር በእኔ ውስጥ ካልሆነ በስተቀር አብ ጋ መምጣት ማንም ሰው አይችልም ብሎ ነው የተናገረ። ይሄ በጣም አስደናቂና ሰዎችን ከሰዎች የሚለይ መሰረታዊ እውነት ነው። ብዙ ሰዎች ላይወዱት ይችላሉ፣ ግን የተናገረው ጌታ ኢየሱስ ነው። ምንድን ነው ያለው ጌታ ኢየሱስ? እኔ መንገድ፣ እውነት፣ ህይወት ነኝ ያለና በእኔ በቀር ወደ አብ የሚመጣ የለም። ወደ አብ መምጣት ትፈልጋላችሁ? ወደ አብ መሄጃው መንገድ እኔ ነኝ ነው ያለው። ሃይማኖት ወደ አብ መሄጃ መንገድ አይደለም። የሰዎች ፍልስፍና ወደ አብ መሄጃ መንገድ አይደለም። የሰዎች አመለካከት ወደ አብ መሄጃ መንገድ አይደለም። የሰዎች ጥሩ ስራ ጥሩ ስራ ሊያከማችሁ ይችላሉ ሰዎች ወደ አብ የመሄጃ መንገድ አይደለም። ወደ አብ የመሄጃው መንገድ ጌታችን ኢየሱስ ክርስቶስ ብቻ ነው እና የመጽሐፍ ቅዱስ ታዲያ ዋናው ዓላማ የክርስትና ትልቁ ዓላማ ይህንን ለሰዎች መናገርና ሰዎች ወደዚህ መንገድ መጥተው ወደ አብ እንዲሄዱ ማድረግ ነው ወደ አብ በኔ በቀር የሚመጣ የለም። ወደ አብ መምጣት ምን ማለት ነው? እኔ ጥቂት ነገር ልናገር። ወደ አብ መምጣት ማለት ወደ እግዚአብሔር አብ ትዚላቸኋል። ብዙ ጊዜ ይህንን እንደተናገርኩ እኛ መጽሐፍ ቅዱሳዊ አማኞች ነን። መጽሐፍ ቅዱስ የሚለው ብቻ ነው የምናምነው። እና መጽሐፍ ቅዱስ ላይ እግዚአብሔር የሚባለው አምላክ አንድ አምላክ ነው፣ ግን በውስጡ ሶስት አካላት አሉት። ስለዚህ በግዕዝ በኢትዮጵያ ኦርቶዶክስ ጥሩ አባባል አለ። ይሄ በጣም የምወደው ነገር ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሃዱ አምላክ ይላሉ እና ይሄ አሃዱ የሚለው የግዕዝ ቃል በጣም ወሳኝ ነው። ምን ማለት ነው? የብዙ አንድ ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ ሶስት አንድ ማለት ነው። ይሄ አሃዱ የሚለው እና አንዲት የሚለውን ቃል ለመጥቀስ ግዕዝ ምንድን ነው የሚለው አሃቲ ነው የሚለው ጥምቀትን በተመለከተ አንድ ጥምቀት ነው ያለው። አሃቲ ጥምቀት ነው የሚለው ግን የብዙ አንድን በተመለከተ አሃዱ ነው የሚለው። ግሪክም እንደዚህ አይነት ግራማቲካል አባባል አለው። እንትን የሂብሩ ቋንቋም እንደዚሁ አይነት ነገር አለው እና የብዙ አንድ እግዚአብሔር። ስለዚህ ወደዚህ ወደ አብ ወደ ተባለው ወደ እግዚአብሔር ለመምጣት የምንፈልግ ከሆነ መሄጃው መንገድ ማን ነው? ወልድ ነው። ራሱ ወደ አብ መምጣት ማለት ምን ማለት ነው? ከአብ ጋራ መታረቅ ማለት ነው። በአብ ዘንድ ተቀባይነት ማግኘት ማለት ነው። ወደ አብ መምጣት እና ከአብ ጋራ እኛና አብ ሰላም መመስረታችን ማለት ነው። የእሱም መንግሥት ወራሾች ሆነን የእግዚአብሔር ልጆች መሆናችን ማለት ነው፣ ወደ አብ መምጣት ማለት እኛ በተፈጥሯችን ቅድምም ደጋግሜ ብያዋለው የቁጣ ልጆች ነን። ልክ ስንወለድ ጀምሮ በኃጢአት ነው የተወለድነው እና እርግማን ውስጥ ነው ያለነው ስንወለድ ጀምሮ። ኃጢአት ማንም ሰው አላስተማረንም። ኃጢአት የምናደርገው ራሳችን ነን። ምክንያቱም ኃጢአተኞች ስለሆን ነው። ኃጢአት ስላደረግን አይደለም ኃጢአተኛ የምንባለው፣ ኃጢአተኛ ስለሆን ነው ኃጢአት የምናደርገው። ስለዚህ ይሄንን ተፈጥሯችንን መለወጥ የሚችል መንገድ ውስጥ ስንገባ ነው ወደ አብ መጣን የምንባለው፣ እና እግዚአብሔር ያን ጊዜ ይለውጠናል። ለዚህ ነው ጌታ ኢየሱስ ክርስቶስ በኔ በቀር ወደዛ መሄጃ ምንም መንገድ የለም። በሃይማኖት የለም፣ ፍልስፍና የለም፣ አመለካከት የለም፣ ሌላ ትምህርት የለም። አንድ ነው መንገዱ፣ እውነቱ፣ ጌታ ኢየሱስ ነው። ወደሱ የምንመጣው በሱ በኩል ነው። ሰዓቴ እየሄደ ስለሆነ የሐዋርያ ስራ ምዕራፍ አራት ቁጥር 12 ላይ የተጻፈውን ቃል እንደዚሁ በቃሌ አነብላችሁና ነግራችሁና ማጠቃለያ ነጥቤ ጋር እመጣለሁ። ሐዋርያ ስራ ምዕራፍ አራት ቁጥር 12 ላይ ሐዋርያቶቹ ምናሉ? የሰዎች ሁሉ የሰው ልጆች ሁሉ እንዲድኑበት ከሰማይ በታች የተሰጠ የመዳኛ ስም አንድ ስም ብቻ ነው። ሌላ ስም የለም። ያም ማን ነው? የጌታ ኢየሱስ ክርስቶስ ስም ነው። መንገድነቱ፣ እውነትነቱ እና ህይወትነቱ የተጠቃለሉበት ማለት ነው። እና እነዚህ እነዚህን ነገሮች ማሰብ በጣም ጥሩ ነው። ማሳሰቢያ የመጨረሻው ነጥቤ ነው። ይሄ ማሳሰቢያ ሶስት ነገሮችን የያዘ ነው። ሶስቱንም ጠቀስ ጠቀስ አድርጌ አልፋለሁ። ስለ ጌታ በሚገባ ላላወቁ ሰዎች የማሳሰቢያ ስለ ጌታ በደንብ ላላወቁ ሰዎች ጌታ ኢየሱስ ክርስቶስ ህይወት፣ መንገድ፣ እውነት መሆኑ ያልገባቸው ሰዎች ሊገባቸው በጣም ያስፈልጋል። ይሄ ሲሪየስ አጀንዳ ነው። ምክንያቱም በኃጢአት በኃጢአተኝነት በምድራዊ በዓለማዊነት የምናደርገው ጉዞ መቼ እንደሚያከትም አናውቅም እና ወደ ተሳሳተ መንፈሳዊ መጨረሻ ነው የሚወስደን እና ማወቅ አለብን። ወደ እግዚአብሔር ለመምጣት ለሚፈልጉ ለሚፈልጉ ለማናቸውም ሰዎች መንገዱ፣ እውነቱ፣ ህይወቱ ጌታ ኢየሱስ ክርስቶስ ብቻ ነው። ግን በእግዚአብሔር ውስጥ ጌታ ኢየሱስ ክርስቶስን በማመን ወደ አብ መታችሁ በአብ ውስጥ ላላችሁ ደግሞ በጣም እንኳን ደስ አላችሁ ነው የምለው። እግዚአብሔርን ልታመሰግኑ ይገባል። እያንዳንዷ ቀን ባለፈች ቁጥር ያ የጌታ ኢየሱስ ክርስቶስ መገለጥ እና ዙፋኑ ስር ሆነን ከእልፍ አላፋ ታማኞች ጋር ጌታን የምናከብርበት ቀን እየቀረበልን ስለሆነ ደስ ሊለን ያ ትልቅ ደስታና ሐሴት ውስጥ ገብተን ጌታን ፊት ለፊት እያየ ነው። ከኃጢአትና ከአመፅ ውጤት ከሲኦል ተለይተን ጽድቅ መንግስት ውስጥ እንደምንገባ እንድናስብ፣ በሰማይ ቤት እንዳለን እንድናስብ፣ ወደ ቤታችን እንደምንሄድ እንድታስቡ እፈልጋለሁ። ጌታችን ኢየሱስ ክርስቶስ መንገድ እውነትና ህይወት ነው። እሱን ማወቅ መባረክ ነው። እሱን ማወቅ መጠቀም ነው። እሱን ማወቅ መለወጥ ነው። እሱን ማወቅ ዘላለማዊ ህይወትን ማግኘት ነው። ጌታ ኢየሱስ ሁላችንንም ከዚህ አያጉድለን። እግዚአብሔር ስለነበረን ጊዜ የተመሰገነ ይሁን።